ለስደተኛ ቀውስ መባባስ የአውሮፓ ፖለቲከኞች በጋራ መፍትሄ እያጡለት በሄዱ መጠን የአውሮፓ ኅብረተሰብም ችግሩ ላይ እንዲያተኩር ተገዷል። ይህም ቀኝ ክንፍ ፖለቲከኞች ማለትም እንደ ፈረንሳዩ ብሔራዊ ግንባር፣ በፖላንድ ብሔራዊ ወግ አጥባቂ ፓርቲ፣ በኔዘርላንድ ደግሞ የቀኝ ፖለቲካ አራማጁ ጌርት ቪልደርስ የመራጮችን ድምፅ እንዲወስዱ ማድረጉ እየታየ ነው። ቀደም ብለው በርካታ የአውሮፓ ፖለቲከኞች ይህን ለመቀበል ቢያዳግታቸውም አሁን እውነታውና መዘዙ ግልጽ የሆነላቸው ይመስላል። የስደተኞችን ችግር ለመቆጣጠር በቀጣይ ቀናትና ሳምንታት ተጨባጭ መፍትሄ ማምጣት ካልቻልን የአውሮፓ ህብረት መበታተን ይጀምራል ብዬ አምናል። ይላሉ የስሎቫኪያ ጠቅላይ ሚኒስትር ሜሮር ሴራ። ስሎቫኪያ እንደ ሃንጋሪ ከክሮሽያ ጋር በሚያገናኛት ድንበር ላይ አጥር እየገነባች ነው። የአጥር ግንባታው በአውሮፓ ህብረት ተቀባይነት የሌለው ቢሆንም የቀኝ ፖለቲካ አራማጆቹ ግን አጥብቀው ይሹታል። ኦስትሪያ በበኩሏ በየቀኑ ወደ ሀገሯ እንዲገቡ የምትፈቅደው ስደተኞች ቁጥር የተወሰነ እንዲሆን ትፈልጋለች። በዚህም የሀገሪቱ የቀኝ ክንፍ ፓርቲ ነጥብ ማስመዝገብ ይችላል። ኦስትሪያ የምትመልሰው የስደተኛ ጎርፍ ያጥለቀለቃት ትንሽቱ ስሎቬኪያ ከአቅም በላይ ሆኖባታል። በዚህ ምክንያትም አንዱ ሌላውን አገር ተከትሎ አጥር ገነባለው ድንበሬን እቆጣጠራለሁ እያለ ነው። የሸንገንን ውል ያልፈረመችው ብሪታንያ ጠቅላይ ሚኒስትር ዴቪድ ካምሮን የድንበሩ ቁጥጥሩ እንደሚያስፈልጋቸው በድጋሚ ተናግረዋል። የሸንገን የድንበር ስምምነት አባል ባለመሆናችን አንገደድም። የድንበር ቁጥጥራችንን አጠንክረን እንቀጥላለን። ይህ ለእኛ ኑሮ ደህንነት እጅግ አስፈላጊ ነው። የአውሮፓ ኅብረት በስደተኞች መበራከት ግራ ቢጋባም ድንበር አልፈው እንዳይመጡ ከቱርክ ጋር ተባብሮ መስራት የሚለውን የሚቃወሙ አልጠፉም። የሊቱዋንያ ጠቅላይ ሚኒስትር ዳሊያ ግሪባውስ ካይተን እንዲህ ነው ያሉት፤ ከቱርክ ጋር በመስራት ቱርክን መርዳት የሚለው አይሆንም። ይህ የእኛ ኃላፊነት አይደለም። የአውሮፓን አንድነት ይደግፉት የነበሩት መንግስታት አሁን ጀርባቸውን በማዞራቸውም የቀኝ ክንፍ ፖለቲከኞች የተሰናዳላቸውን መድረክ እየተቆጣጠሩ ነው። ስሎቫኪያና ሃንጋሪ የአውሮፓ ህብረት 120 ሺ ስደተኞች ወደ አባል ሀገራት ይከፋፈላሉ ያለውን በመቃወም አቤቱታቸውን ለህብረቱ ፍርድ ቤት አቅርበዋል። ቼክ ሪፑብሊክ፣ ሮማንያ፣ ስሎቫኪያና ፖላንድ በጋራ የህብረቱን የስደተኞች ፖሊሲን በመቃወም ለሚያደርጉት እንቅስቃሴም የቀኝ ክንፍ ፖለቲካ አራማጆችን ድጋፍ እያገኙ ነው። መንግስት የለወጠችው ፖላንድ አዲስ ጠቅላይ ሚኒስትር ካሁኑ አንድ መቶ ሺህ ሶሪያውያን በርሊን ላይ ቡና ሲጠጡ የእኛን ጦር ወደ ሶሪያ ልንልክ ነው ወይ የሚል ጥያቄ አቅርበዋል። ግፊት የጠናባቸው የአውሮፓ ምክር ቤት ፕሬዝዳንት ከ18 ወራት የሙከራ ጊዜ በኋላ የስደተኞችን ጎርፍ ለመግታት እንደሚፈልጉ ገልጸዋል። አባባላቸው በአውሮፓ የሀሳብ ለውጥ መኖሩን ያመላክታል ተብሏል።